በትግራይ ክልል የተፈጸመ ድሮን ጥቃት ፍንጣሬ አንድ የዓለም ምግብ ፕሮግራም የጭነት መኪና መምታቱን ሮይተርስ መዘገቡን ያስታውሳል። ሮይተርስ የድርጅቱን ቃል አቀባይ ላኩልኝ ባለው የጽሑፍ መልእክት በጥቃቱ ሳቢያ የተፈጠረ ፍንጣሬ የዓለም ምግብ ፕሮግራም ተቀጥሮ የሚሰራ አንድ አሽከርካሪን ጎድተዋል ነው ያለው። የህወሓት ቃል አቀባይ አቶ ጌታቸው ረዳም የመንግስት ድሮኖች የዓለም ምግብ ፕሮግራም የጭነት መኪና እንዲወድሙና ሹፌሩ እንዲጎዳ በመግለጽ ክስ አቅርበዋል። ከኢትዮጵያ መንግስት በኩል በቀጥታ የተሰጠ ምላሽ ለጊዜው የለም። የእርዳታ ድርጅቶች መንግስት የመከላከል እርምጃ በሚወስድባቸው አካባቢዎች ከመንቀሳቀስ እንዲቆጠቡ ግን አሳስቧል። በሌላ ዜና በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኢትዮጵያ የሰብአዊ መብት ባለሙያዎች ኮሚሽን ሊቀመንበር ካሪ ቤቲ ሙሩንጊ ከኢትዮጵያ መንግስት ተቃውሞ እየገጠማቸው መሆኑ ተዘግቧል። ሙሩንጊ የኮሚሽኑን ምርመራ ሪፖርት ሲያቀርቡ በሰሜን ኢትዮጵያ ጦርነት ለተፈጸሙ አብዛኛው ወንጀሎች መንግስትን ተጠያቂ ማድረጋቸው የሚታወስ ነው። ይህ እንዲህ እንዳለ የሰሞኑ ጦርነት ዳግም ካገረሸ በኋላ ስለ ጦርነቱ ለመጀመሪያ ጊዜ አስተያየት የሰጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጦርነቱን የቀሰቀሰው ህወሀት መሆኑን ገልጠው አገራዊ ህልውናችንን ለማስጠበቅ ስንል ወደ መከላከል እንድንገባ ተገደናል ያሉት፣ ህወሀት በበኩሉ ለጦርነቱ መቀስቀስ ተጠያቂ የሚያደርገው የኢትዮጵያን መንግስት ነው። ኬኔዲ አባተ ዝርዝሩን ይዘዋል። በትግራይ ክልል የድሮን ድብደባ ሲፈጸም የተከሰተ ፍንጣሪ የሰብአዊ እርዳታ ጭኖ የነበረ የዓለም ምግብ ድርጅትን የጭነት መኪና መቷል፣ አሽከርካሪውንም አቁስሏል ሲል የዓለም ምግብ ፕሮግራምን ቃል አቀባይ ጠቅሶ ሮይተርስ በዛሬው ዕለት ዘግቧል። የዓለም ምግብ ፕሮግራም ደብሊው ኤፍ ፒ ትናንት መስከረም 15 ጠዋት በትግራይ ክልል ሰሜን ምዕራብ ዞን በዛና ወረዳ አቅራቢያ የድሮን ጥቃት ተፈጽሟል የሚል ሪፖርት እንደደረሰው ቃል አቀባዩ በላከልኝ የጽሑፍ መልዕክት ገልጿል ብሏል ሮይተርስ። በዘገባው ቃል አቀባዩ በጥቃቱ ሳቢያ የተፈጠረ ፍንጣሪ ተወርውሮ ለደብሊው ኤፍ ፒ ተቀጥሮ የሚሰራን አሽከርካሪ ጎድቷል፣ በድርጅቱ መኪና ላይ ደግሞ ቀላል ጉዳት አድርሷል ማለታቸውንም ነው የገለጸው። መኪናው በትግራይ ለተፈናቀሉ ዜጎች እህል ሲያደርስ ነበር ብሏል ዘገባው። ሁለት በትግራይ የሚገኙ የሰብአዊ አገልግሎት ሰራተኞችም ድርጊቱን አረጋግጠዋል ብሏል ሮይተርስ። በዘገባው የተጎዳውን መኪና ፎቶ ማጋራታቸውንም ጠቁሟል። የህወሓት ቃል አቀባይ አቶ ጌታቸው ረዳም ትናንት በትዊተር ገጻቸው ባቀረቡት ክስ የመንግስት ድሮኖች ዛሬ ከሽሬ ወደ ዛና እርዳታ ሲያጓጉዝ የነበረ የዓለም ምግብ ፕሮግራም መኪና ላይ ባህራ በምትባል ቦታ ላይ ጥቃት አድርሰዋል ብለዋል። ምንም እንኳን ሮይተርስ በመኪናው ላይ መጠነኛ ጉዳት እንደደረሰ ቢዘግብም አቶ ጌታቸው ግን መኪናው ወድሟል፣ ሹፌሩና ሌሎች ሰዎች ደግሞ ቆስለዋል ብለዋል። አቶ ጌታቸው በዓለም ምግብ ፕሮግራም የጭነት መኪና ላይ ተፈጽመዋል ያሉትን ጥቃትም ይሁን በፍ ንጣሪ ጉዳት ደርሷል መባሉን በተመለከተ የኢትዮጵያ መንግስት እስካሁን በይፋ ያለው ነገር የለም። ይሁን እንጂ የመንግስት ኮሚኒኬሽን አገልግሎት አመሻሽ ላይ ባወጣው መግለጫ ስለ እርዳታ ድርጅቶች አንስቷል። መንግስት የመከላከል እርምጃ ከሚወስድባቸው አካባቢዎች የእርዳታ ድርጅቶቹ ከመንቀሳቀስ እንዲቆጠቡ በማለት ነው ያስጠነቀቀው። ህወሓት የሰብአዊ እርዳታ ተሽከርካሪዎችን ለጦርነት መጠቀሙን ቀጥሎበታል ያለው መግለጫው ቀደም ሲል ካገታቸው የሰብአዊ እርዳታ ማመላለሻ ተሽከርካሪዎች በተጨማሪ። በእስሩ የነበሩትንም የዓለም ምግብ ድርጅትና የተመድ አርማ በመቀባት የጦር መሳሪያና ተዋጊዎችን በማመላለስ ለወታደራዊ አላማ እየተጠቀመ መሆኑ ይታወቃል ሲልም ከሷል። አክሎም የእርዳታ ድርጅቶች ለእርዳታ የሚጠቀሙባቸው ተሽከርካሪዎች በህወሀት ጥቅም ላይ አለመዋላቸውን እንዲያረጋግጡ ጠይቋል። ህወሀት ከዚህ ቀደም የቀረቡበትን የእርዳታ ድርጅቶች የሚጠቀሙባቸውን ተሽከርካሪዎች ለጦርነት አላማ እንደሚያውል የሚጠቅሱ ክሶች ማስተባበሉ ይታወሳል ይሰጣል ። ሮይተርስ ከጉዳዩ ጋር በተያያዘ አስተያየታቸውን የጠየቃቸው የኢትዮጵያ መንግስትና የመከላከያ ሰራዊት ባለስልጣናት ምላሽ እንዳልሰጡት ገልጿል። አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃና ከዚህ ውጭ የሚቀርቡ ክሶች ሀሰት እንደሆኑ መንግስት ከዚህ ቀደም መግለጹ ይታወሳል። በሌላ ዜና በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የኢትዮጵያ ሰብአዊ መብት ባለሙያዎች ኮሚሽን ሊቀመንበር ካሪ ቤቲ ሙሩንጌ ከኢትዮጵያ መንግስት ተቃውሞ እየገጠማቸው ነው። በሰሜን ኢትዮጵያ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው ሶስት አባላት ያሉት ኮሚሽን መንግስትም ሆነ ህወሀት በጦርነቱ ከወንጀል የጸዱ እጆች እንደሌሏቸው በምርመራው ሪፖርቱ ቢያመለክትም ለአብዛኛዎቹ ወንጀሎች ተጠያቂው መንግስት መሆኑን ጠቁሞ ከነዚህ ወንጀሎች መካከል የተወሰኑት አሁንም መቀጠላቸውን ማመልከቱ ይታወቃል። የኮሚሽኑ ሊቀመንበር ካሪ ቤቲ ሙሩንጊ ሪፖርቱን ለምክር ቤቱ ሲያቀርቡ የፌዴራል መንግስት ረሃብን እንደ ጦር መሳሪያ በመጠቀም የጦር ወንጀል እየፈጸመ ነው ብለን የምናምንባቸው ምክንያቶች አሉን ያሉ ሲሆን በሰብአዊነት ላይ የሚፈጸሙ ወንጀሎችን በመፈጸምም መንግስትን ከሰዋል። የኢትዮጵያ መንግስት ታዲያ የኮሚሽኑን ሪፖርት ተጨባጭነት የጎደለው እንዲሁም ሙያዊ መሰረትና ገለልተኝነት የሌለው ሆኖ አግኝቼዋለሁ ሲል ሙሉ በሙሉ እንደማይቀበል አስታውቋል። የመንግስት ከፍተኛ ባለስልጣናት በኮሚሽኑ ሊቀመንበር ላይ ተቃውሟቸውን በማሰማት ላይ ሲሆኑ ከነዚህም መካከል የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ ሚኒስትሩ አምባሳደር ሬድዋን ሁሴን ይገኛሉ። በትዊተራቸው ባሰፈሩት የተቃውሞ ጽሁፍ ምንም እንኳን ከሰብአዊ መብት ባለሙያዎች ኮሚሽን በፊት የነበሩት ሁሉም ድብቅ ተግባራት በጣም ግልጽ ቢሆኑም እኚህ ሴት እንዲመረጡ ያደረጋቸው ነገር ትኩረት የሚስብ ነው ያሉት አምባሳደር ሬድዋን ሙሩንጌ ከዚህ ቀደም በትዊተር ገጻቸው አስፍረዋቸዋል ያሏቸውን ጽሁፎች የሚያሳይ ምስልም ለጥፈዋል። በምስሉ ከሚታዩትና የሙሩንጌ ጽሁፎች እንደሆኑ ከተጠቀሱት መካከልም ተመድ እንደ ጎርጎሮሳውያኑ በ2014 ያወጣው የጭካኔ ወንጀሎች ትንተና ማዕቀፍ፣ የተለያዩ የጭካኔ ወንጀሎች ሲፈጸሙ ድርጅቱ ጣልቃ በመግባት የመከላከል እርምጃ እንዲወስድ የሚጠይቀው ተግባር ወይም ሬስፖንሲቢሊቲ ቱ ፕሮቴክት በኢትዮጵያ ላይ መተግበር ካለበት ጊዜው አሁን ነው በሚል በሚያዝያ 2021 የጻፉት ይገኛል። ህወሀት በበኩሉ በካሪ ቤቲ ሙሩንጊ የሚመራው ኮሚሽን ያወጣውን ሪፖርት በደስታ ተቀብሏል። የኮሚሽኑ ምርመራ የሚቀጥል ቢሆንም የመጀመሪያ ግኝቶቹ ወራሪ ኃይሎች በት ላይ አሰቃቂ የጦር ወንጀል እና በሰው ልጆች ላይ የሚፈጸሙ ወንጀሎችን መፈጸማቸውን እንዲሁም አሁንም መቀጠላቸውን ያለ ጥርጥር ያረጋገጠ ነው ሲል ህውሀት ባወጣው መግለጫ አስታውቋል። ይህ በእንዲህ እንዳለ የሰሜኑ ጦርነት ዳግም ካገረሸ በኋላ ስለ ጦርነቱ ለመጀመሪያ ጊዜ አስተያየት የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነቱን የቀሰቀሰው ህውሀት መሆኑን ገልጸዋል። ጠቅላይ ሚኒስትሩ ለመስቀል በዓል የእንኳን አደረሳችሁ መልእክት ባስተላለፉበት መግለጫቸው ሶስተኛ ዙር ጥቃት በ መፈጸም ህውሀትን የወነጀሉ ሲሆን በዚህ የተነሳ ሀገራዊ ህልውናችንን ለማስጠበቅ ስንል ወደ መከላከል እንድንገባ ተገደናል ብለዋል። እያደረግን ያለነው የመከላከል ውጊያ ብሔራዊ ጥቅሞቻችንን ከአደጋ ለመከላከል ያሰበ ነው ሲሉም አክለዋል። የገጠመን ወረራ በሰላማዊ መንገድ እንዲጠናቀቅ ከሚፈለግብን በላይ አድርገናል ያሉት ጠቅላይ ሚኒስትር አብይ የሌላኛውን ወገን እንቢታ በተገቢው ልክ የሚያወግዝ ግን ጥቂት ነው ሲሉ ተችተዋል። ጦርነቱን የቀሰቀሰው የፌዴራሉ መንግስት እንደሆነ በተደጋጋሚ የገለጸው ህወሓት በበኩሉ ለሰላም ዝግጁ አይደለም፣ በሚልም መንግስትን ይወቅሳል። ህወሓት በአፍሪካ ህብረት በሚመራው የሰላም ሂደት ላይ ያለ ቅድመ ሁኔታ እንደሚሳተፍ በመግለጽ ከመስከረም አንድ ጀምሮ ከመንግስት ጋር ተመሳሳይ አቋም መያዙም ይታወቃል። ይሁን እንጂ የአፍሪካ ህብረትን ጨምሮ በተለያዩ አካላት የሚደረጉ የሰላም ጥረቶች እዚህ ግባ የሚባል ፍሬ ማፍራት ተስኗቸዋል። ለዚህ ደግሞ ዋነኛው ምክንያት በሁለቱ ወገኖች መካከል መተማመን አለመኖሩ እንደሆነ የዩ ዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ባለፈው ሳምንት በሰጡት ጋዜጣዊ መግለጫ አመልክተዋል።